ዓለም መላ ትኩረቱን በዩናይትድ ስቴትሱ ፕሬዝደንታዊ ምርጫ ላይ ባደረገበት በአሁኑ ጊዜ አፍሪካ ውስጥም ለአንድ ቁልፍ ለሆነ የኃላፊነት ቦታ ተሿሚ የመምረጡ ሂደት አወዛጋቢ እየሆነ ነው። ቻዳዊው ፖለቲከኛ ሙሳ ፋኪ መሐማት የአፍሪካ ህብረት ኮሚሽን ሊቀመንበር ሆነው በድጋሚ ለመመረጥ ያለ አንዳች ተፎካካሪ ቀርበዋልና ይህ ኢዲሞክራሲያዊ ነው ብለው የሚተቹ ነቃፊዎች የእጩ ማቅረቢያው ቀነ ገደብ እስከ መጪው የአውሮፓውያን ህዳር ወር ድረስ እንዲራዘም ጠይቀዋል። የአሜሪካ ድምጿ አኒታ ፓውል ከጆን ሃንስበርግ ያጠናቀረችው ዘገባ አለ ደረጀ ደስታ ያቀርበዋል። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ማህማት የአፍሪካ ከፍተኛው ዲፕሎማሲ ቁንጮ ሆነው ለመስራት የሚያስችላቸውን ምርጫ ያለ ተቀናቃኝ እየተወዳደሩ ነው። ፉክክር አልባው ምርጫ ግን 55 አባላት ያሉት የአፍሪካ ህብረት አገራትን ታዛቢዎች እያስገረመ ነው። አንድ ነጥብ ሶስት ቢሊየን የሚሆነው የአፍሪካን ህዝብ ፍላጎት የሚወክል አይደለም እየተባለም ነው። መሰረቱን ኢትዮጵያ ላይ ያደረገው የአፍሪካ ህብረት ታዛቢዎች ግን ምርጫው ቢያንስ በስድስት ወር እንዲራዘምና ሌሎቹ ተፎካካሪዎች ወደፊት እንዲመጡ ቅስቀሳና ግፊት እያደረጉ ነው። የአፍሪካ ህብረት ደጋፊዎች የጋራ ትብብር ብለው ራሳቸውን ያሰባሰቡ ቡድኖች የተለያዩ ደጋፊዎችን እያስተባበሩና ደብዳቤዎችን እየጻፉ ነው። አስተባባሪዎቹ እንደሚሉት እንዲህ አይነቱን ጥሪ ያቀረቡት የዛሬ አራት ዓመት ሲሆን ያኔ እንዲያውም የነበሩት እጩዎች ተወዳዳሪዎች ሶስት ብቻ ነበሩ። ከአስተባባሪዎቹ አንዱ ሳርፎ አበብረሴ እንዲህ ይላሉ። አራት ዓመት በዚህ መልክ ከቀጠለ በኋላ በዚህ ሰዓት እንዴት ሆኖ አንድ እጩ ተወካይ ብቻ ይኖረናል? ሰዎች እየነገሩን ያሉት ይህ አንድ እጩ ብቻ በቂ ነው እያሉን፣ ይሁን ሶስት እጩ ተወካዮች በቂ ካልሆኑ አንድ ተወካይ እንዴት ሆኖ በቂ ይሆናል? የደህንነት ጉዳዮች ተንታኝ የሆኑት ሉ ቫርዳን እንደሚሉት ይህ ምርጫ የሚደረገው በአፍሪካ ሕዝብ ሳይሆን በአፍሪካ መሪዎች ነው። ያ መሆኑን ማወቁ በጣም ጠቃሚ ነው ይላሉ። የአፍሪካ ህብረት ኮሚሽን ሊቀመንበር በዓለም መድረክ ላይ አፍሪካን መወከል አለበት። በተለይም አፍሪካ ከአውሮፓ ህብረት፣ ከቻይና፣ ከዩናይትድ ስቴትስና ከተባበሩት መንግስታት ጋር በምታደርገው ግንኙነት ማለት ነው። ያ ብዙ እድሎች አሉት። የዓለም አቀፍ ፓን አፍሪካኒዝም ግንኙነት አባል የሆኑት ዳንኤል ሟምቦኑ ደግሞ የአፍሪካ ህዝብ የሚወክሉትን መሪዎች የማግኘት መብቱን አስፈላጊ የሚያደርገው ይህ አይነቱ ነገር ነው ይላሉ። ዳንኤል ምርጫው እንዲራዘም ከሚደግፉ ወገኖች ሲሆኑ አሁን ስላለው አፍሪካ ኅብረት የሚከተለውም ብለዋል። የአፍሪካ ህብረትን ድርጅት በመምራት ብቃታቸው ብዙ ድክመቶች እንደነበሩባቸው አሳይተዋል። በዚህ ላይ በመላው ዓለም ያለው አፍሪካውያንን እየገጠማቸው ያለውን ችግር አስመልክቶ ያደረጉት ምንም ነገር የለም። በአፍሪካ ህብረት ውስጥም ከፍተኛ ሙስና፣ ወገንተኝነት፣ በዝምድና መጠቃቀምና በተለያዩ የኃላፊነት ቦታዎች መሿሿም ይታያል። ባለፉት ዓመታት ውስጥ የአፍሪካ ህብረት የተቋቋመባቸውን ዓላማዎች ማሳካት እንዳልቻለ ተመልክተናል። የአፍሪካ ህብረት ሰዎች በወረርሽኙ የተነሳ ከቅርብ ጊዜ ወዲህ በአካል ተገናኝተው አያውቁም። ይሁን እንጂ ምርጫው እንዲዘገይ የሚጠይቀው ደብዳቤ ላይ የፈረሙ ሰዎች ቁጥር ወደ 160 መድረሱን አቤ ብርሴ ተናግረዋል። ደብዳቤው ተቀባይነት ካገኘ ምርጫው እንደ አውሮፓ አቆጣጠር በ2021 መጀመሪያው ወራት ላይ ሊካሄድ ይችላል።